በቃሊት እስር ቤት የሚገኙት አቶ ኦልባና ሌሊሳ እና አቶ በቀለ ገርባ የሕክምና እርዳታ እንዳያገኙ ተደርገዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አሳስቧል። የሰብአዊ መብት ድርጅቱ ባለፈው አርባ ወጣው አፋጣኝ እርምጃ ጥሪው የሚያዩ ሁሉ ለኢትዮጵያ መንግስት ተመሳሳይ ጥሪ እንዲያስተላልፉ ነው ያሳሰበው። ሰለሞን አባተ ዝርዝሩን ይዟል። አምነስቲ ባወጣው በዚሁ የአፋጣኝ እርምጃ ዓለም አቀፍ ጥሪው በተለይ የአቶ ኦልባና ሌሊሳ የጤና ሁኔታ እጅግ አሳሳቢ መሆኑን ጓደኞቻቸው እንደ ገለጹለት አሳውቋል። እስረኞቹ ከዘዋ እስር ቤት በቅርቡ በጤናቸው ምክንያት ወደ ቃሊት መዛወራቸውንም ድርጅቱ ጠቁመዋል። አምነስቲ በችግሮች የተዋጠ ሲል ከጠራው የፍርድ ሂደት በኋላ አቶ ኦልባና ሌሊሳ ላይ የ13 ዓመት እንዲሁም አቶ በቀለ ገርባ ላይ የ8 ዓመት እስራት መፈረዱን አስታውሷል። አምነስቲ ኢንተርናሽናል በዚሁ መልእክቱ ላይ ሁለቱ ግለሰቦች በቁጥጥር ስር የዋሉት ባልደረቦቹ ነሐሴ 2003 ዓ ም አነጋግረዋቸው እንደወጡ እንደነበርም አመልክተዋል። ማምሻውን ከናይሮቢ ለቪኦኤ መግለጫ የሰጡት የአምነስቲ ኢንተርናሽናል የኢትዮጵያና የኤርትራ አጥኚ ክሌር ቤስተን ሁለቱ እስረኞች በህመም ላይ ቢገኙም የህክምና እርዳታ እንደተነፈጋቸው እንደሚያውቁ አመልክተዋል። በቀለ ገርባና ኦልባና ሌሊሳ ሁለቱም እንደታመሙና የህክምና እርዳታ እንደሚያስፈልጋቸው አምነስቲ ኢንተርናሽናል መረጃ ደረሰው። በተለይም የአቶ ኦልባና ሌሊሳ የጤና ሁኔታ በጣም አሳሳቢ መሆኑን ተረዳን። በጣም ታሟል። ሆኖም ግን የእስር ቤቱ ባለስልጣናት እስረኞቹ የህክምና እርዳታ እንዳያገኙ ከልክለዋል። በመሆኑም አምነስቲ ኢንተርናሽናል በአርቡ ጥሪው መልእክቱን የሚያገኙ ሁሉ በአማርኛ፣ በእንግሊዝኛ ወይም በማንኛውም በሚናገሩት ቋንቋ በኢትዮጵያ አቆጣጠር ከፊታችን ግንቦት 29 2006 ዓ.ም በፊት ለኢትዮጵያ የፍትህ ሚኒስትር፣ ለፌዴራል ጉዳዮች ሚኒስትር እንዲሁም ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የጥሪ ደብዳቤ እንዲልኩ ጠይቀዋል። ደብዳቤዎቹም ኦልባና ሌሊሳና በቀለ ገርባ ፈጥነው ምርመራና ህክምና እንዲያገኙ ወደ ሆስፒታልም ያለገደብ መሄድ እንዲ ችሉ በሆስፒታል ተኝተው መታከም ካለባቸውም ሕክምናቸው እስኪያልቅ መስተናገድ እንዲችሉ እንዲደረግ፣ በሌላ በኩል ደግሞ በቀለ ገርባ፣ ኦልባና ሌሊሳና ሌሎችም ምስረኞች የህክምና አገልግሎት እየተነፈጋቸው መሆኑን እንዲያውቁትና ይህም የሚያሰጋቸው መሆኑን እንዲገልጹ ሰዎቹ እየታሰሩና እየተሳደዱ ያሉት ሀሳባቸውን የመግለጽ ነጻነታቸውን በተግባር ስለተጠቀሙ የተቃዋሚ ፖለቲካ ፓርቲ አባል ስለሆኑ ብቻ በመሆኑ በአስቸኳይ እንዲለቀቁ የሚጠይቁ እንዲሆኑ አምነስቲ አሳስበዋል። አምነስቲ ኢንተርናሽናልና ሌሎችም የሰብአዊ መብቶች መነፈጋች ቡድኖች ኢትዮጵያ ውስጥ ያለውን ሁኔታ የመከታተል እድል መነፈጋቸውንም ሚስ ቤስተን ተናግረዋል። እንደ አውሮፓ አቆጣጠር ከ2011 ዓ ም ወዲህ አምነስቲ ኢንተርናሽናል ወደ ኢትዮጵያ ገብቶ አያውቅም። በ2011 ዓ ም እኔና ሌሎች የአምነስቲ ልኡካን ኢትዮጵያ ውስጥ ከኦልባና ሌሊሳና ከበቀለ ገርባ ጋር ተገናኝተን ነበር። ከእኛ ጋር ከተገናኙ በኋላ ሁለቱ ቁጥጥር ስር ዋሉ። አንድ ቀን ውሎ ደግሞ እኛም ከአገር እንድንወጣ ታዘዝን። ከዚያን ጊዜ ወዲህ ከአገሪቱ ጋር ግንኙነት የለንም። በተጨማሪም ማንም ሌላ ነጻ የሰብአዊ መብት ተሟጋች ቡድን እስር ቤት ያሉትን ሰዎች ሁኔታ እንዲከታተል አልተፈቀደለትም። በኢትዮጵያ መንግስት በ ሁል እስካሁን የተሰጠ ምላሽ ስለመኖሩ የሚያውቁት ነገር እንደሌለ ገልጸዋል። ሚስ ቤስተን ሁኔታውን ከሚመለከታቸው የመንግስት አካላትም እየተከታተልን እናደርሳችኋለን።